ከማህበረሰብ ለማህበረሰብ የድምፃዊ ኤልያስ ኪዊ ግለ ታሪክ ትረካ በቀዳሚ ክፍላችን የተነሳው ቤተሰቦቹ ከአዲስ አበባ ማዘጋጃ ቤት ቀያቸው ለሽርሽር ድሬዳዋ ሳሉ ከመወለዱ አባቱ ሊቀ ጠበብት የማነ ብርሃን ዳምጤ ምንም እንኳን ልጃቸውን ዲያቆን ሆኖ ማየት ቢሹም የዘመናዊ ሙዚቃ አፍቃሪና የድምፃዊ ጥላሁን ገሰሰ ወዳጅ የነበሩት አጎቱ የሙዚቃ ተጽዕኖዎች ከቀበሌ ለከፍተኛ መድረክ አድርሶ ዘፈኖቹ በምሽት ክለቦች የድምፃውያን ማይክሮፎኖች ውስጥ ዘልቀው ለታዳሚዎቹ ጆሮ ደርሰው ዳንኪራ ማስረገጥ መቻላቸው ላይ ነው። የኤልያስ ትረካ የሚቀጥለው የምሽት ክለቡ ከቸረው የጥበብና የፍቅር ሕይወት በመነሳት ነው። ምሽት ክበብ ምን ተፈጠረ መሰለ? የመጨረሻ የገባሁት ቴዲ ጠርቶኝ ስቴሪዮ ናይት ክለብ ይባላል። ስቴሪዮ ናይት ክለብ ማለት ከሲኒማ አምፒየር ጎኖና አሁን ራስ ቲያትር የሚጫወትበት። ቴዲ ማለት በዛ ወቅት ቴድሮስ ታደሰ ማለት ያን ሰፈር ልጆች ነበር። እኔና ቴድሮስ ታደስ ሌሊት ከፍተኛው አዳራሽ ውስጥ ቁልፍ እየተቀበልን እነዚህ ሀይቶን የሆኑ ዘፈኖችን ለመውጣት እንሞክራለን። ለምሳሌ ለምሳሌ አ እነዚህ የመሰሉ ሳውንዶችን እየቀጣጠለን እየጨመር እያቀጠን እያቀጠን እያቀጠን ልምምድ እናደርጋለን ለጉሮሮ ማለት ነው ከዛ በኋላ ሙቅ ውሃና ሎሚ ጨው ትንሽ አድርገህ ተጉመጥምጠህ እንትን እላለን ጉሮሮ ነው ያጠራ የሀገር በቀል መድሃኒት ሀገር በቀል እሱ በጣም ፍቱን ነው ወሳኝ ነው አልኩ በቃ እና ጠዋት ጠዋት ሁልጊዜ እንደዛ ነው እንትን እምንለው ቴዲ ብዙ ሙሉቀን ላይ እንትን ነበረው ኤኒዌይ በቃ ፉክክር ነበረን ማለት ይቻላል የአባቴ ተማሪ ነው እሱ። ወዴት አመራችሁ? ያ ያ እንግዲህ ምን ተፈጠረ፣ ስቴሪዮ ገባው እሱ አልፎ አልፎ ና ስራ እያለኝ፣ ከዛ ስቴሪዮ ገባው። በክፍያው በጣም ትልቅ ብር ነው ለመቶ ብር ነው ምናምን የነበረ ያ በወቅቱ ጌታ ነበር። ምን እንደማደርገው አላውቅም። ብሩን ብዙ ነገር በጣም ቀላል ነው። ኔ ወይ ሰጥተ መጨረስ አለብ ወይ የሆነ ነገር መሆን አለብን እና ግን በቃ በመሃል ያኔ ዝጥረያ ክፍልኝ በአንዱ ልታይ ከምትመጣ ከአንዷ ጋር በቃ ፍቅር ያዘኝ ማለት ነው ፍርምባ የሚባል ነገር ታውቃለህ? ፍርምባ ይሄ ድረስ ነው ያዘ ፍቅር ማሰብ መናገር ምናም እስከሚያቅተ ድረስ ማለት ነው በቃ። በተለምዶ አብዛኛው ሀገር ቤት እያለን የምንሰማው አርቲስቶች ብዙ ጊዜ የፍቅር ቅጠማ ናቸው፣ ቶሎ ይቀጠፋሉ፣ ቶሎ ዘንፈት ይላሉ ይባላል። እና ያ ምን ያህል እውነት ነው ፍቅራቸውም አይጨናም አይረጋም፣ ግን በጣም ኢሞሽናል ናቸው። የፍቅር ቅጠማ የሚል ተቀጥላላቸው ያ እውነት ነው። ለየት ያለ ነው። የአርቱ እንትን ሌላ ነው። የአርቱ እጣን ለብቻው ነው ማለት። እንደ ሙዚቀኛ ሁልጊዜ አሁን ጭንቅላት ውስጥ የሚኖረው ምንድን ነው? ማትፋታት፣ ማትጨቃጭቅ፣ እሷም ማትፈታ የመጨረሻ ሚስት ሙዚቃ ነች። አስተወን ከዛ በኋላ እንግዲህ ፍቅር ለምትለው ነገር የመጀመሪያው ነው ጨዋታው የመጀመሪያው ላይ ከተያዝክ ትንሽ ተንደፋደፋለህ። እኔ ፍርም በይ ድረስ ይዞ የነበር ያልኩህ ለዛ ነው። እና ከቤት ሁሉ ምናምን ትቼ በቃ ሌላ ቤት ሁሉ ተከራይቼ አብረን ከሷ ጋር እሷ ደግሞ ጥሎባት በጣም ነበረ ድምፄ ነው የምትወደውእና ስናገሩሉ ስናገር ሁሉ በዚህ ማድርጎት ላይ ያለች ደርባ ነው በአንድ ድንጋይ ሁለት ወፍ ነው። ፍቅርም ድምፅህን ጭምር አግኝታለች። አዎ ግን ፍቅር ሲይዝህ የምታወጣው ድምፅ ራሱ በጣም ለየት ይላል። እንደገና ፍቅር ሲይዝ የምጽፋቸው ነገሮች በሙሉ ለየት ይላሉ። እውነት ላይ ነው የሚተኙት አየሩ ውስጡ እንዳለ ያስታውቃል። በዛን ወቅት ለእሷ በተለይ የጻፍ ክላት ወይም የገጠም ክላት ወይም የአዜም ክላት ነበር ወይስ ግጥም አልጻፍ ክላት? እሷ ትሩ ነው የምትፈልገው፣ ዘፈን ነው የምትፈልገው። በቃ ከመተኛቷ በፊት ራሱ አንድ ሶስት አራት ዘፈን በመስፈናደብኝ ያ ለድምጽህ መጉላትና ሰጥቶታል። ምንም ታሪክ የለውም፣ ጉልበት ሰጥቶታል ማለት ከምትወደው ነገር ጋር ሆነ እኮ ስትሰራ ነገርን በጣም ያምራል። ሙዚቃ ሙዚቃ ደግሞ ሰማ ደርሶ ይመልሳሉ። አንዱ ፓርት፣ አንዱ ጨው፣ አንዱ ቅመም፣ ይሄ ነው ሙዚቃ። ካፈቀር ካሴት ጋር ቁጭ ብለህ ስትሰራው እጅግ በጣም በቃ እዛ ውስጥ ነው የምትገባው ሙሉ ለሙሉ። ኤኒዌይ ቤተሰቦቿ ፍላጎት አልነበራቸውም በዛ ጉዳይ ላይ እና እኔ እናሷ መጨረሻ ላይ በቤተሰብ ምክንያት ምናምን ብቻ ተለያየን እና ከመለያየታችን በፊት ደግሞ ትንሽ ከቀበሌ ጋር መቃቃር ምናምን ነበረን አምሽተን ስለምንገባ ምናምን እና ባልታሰበ ሰዓት ብሔራዊ ታፈዝኩ። ብሔራዊ ውትድርና፣ ወዴት ማሰልጠኛ ማከል ሄድክ? ብሔራዊ ውትድርና ታፈዝኩና ምን ተባለ፣ ወደ ጀርመን ሀገር ልንላክ ስድስት ነን፣ እዛ ተልከን መተን ኦፊሰር ለመሆን ማለት ነው። በቃ በእዛ እሺ ምናምን። እኔ ደግሞ አንደኛው ፓርት በጣም ደስ ይለኝ የነበረው ነገር ወንድ ልጅ ራሱ ወንድነቱን መለካት አለበት የሚል ነገር አለብኝ። ወንድነት ሲባል እንዴት ነው ወንድነት ማለት ምን ማለት መሰለ ለምትወደው ነገር ህይወት መስጠት ማለት ነው። ህይወትን አሳልፈ መስጠት ማለት ነው። ያንን ደግሞ የሚያደርገው ማን ነው? በድሮ አባባል ነው ወይስ አሁን በዘመነው ጊዜ የሴቶች እኮነ ባለበት ወቅት የዚ አይነቱ አታይ። አሁንም ድረስ ኢትዮጵያ ውስጥ አለ፣ ግን ያ ከሰውነት የሚመነጭ ካልሆነ በስተቀር የአርበኝነት ስሜቱ አሁን ያደረሰን ቦታ ደርሶናል። ሆልሁ ጀምሮ እንዳይቀላቀል ምን መሰለህ፣ አሁን ያለንበት ዘመን ሌላ ነው። አሁን በዛ ዘመን ያለውን ታሪክ ነው የምናወራው፣ እና ያን ዘመን አሁን ወንድነት መለካት ያለበት ወንድ ልጅ ራሱን መለካት አለበት ብዬ ከምላቸው ዋና አንደኛው ፕሮፌሽን ውስጥ ሚሊተሪ ነው። አንድ ወንድ ልጅ በሚሊተሪ ቤት ውስጥ ገብቶ ራሱን ካልፈተሸ ችግርና ደስታ፣ ሐዘንና ፍቅርን የኑሮን ባላንሶች ማወቅ አይችልም። የትም ቦታ እዛ ቤት ውስጥ ከገባህ የትም ቦታ ገብተህ የትም ቦታ ትወጣለህ፣ ያለምንም ችግር ማለት ሁለቱንም ይዘህ ነው የምትሄደው ከባዱ ደግሞ ምንድን ነው ያን ቤት ከባድ የሚያደርገው? ሙሉ ሕይወትህን በማንኛውም ሰከንድና በማንኛውም ደቂቃ ለዛች ሀገር መስጠት። ቀላሉ ሳል አይደለም። ሰው ለመኖር ፍላጎት እያሳደረ በሚኖርበት ዘመን ውስጥ አንተ ለዚች ሀገር ደም መፍሰስ አለበት ምናምን ብለህ ቤተሰብ ምናምን ሳይኖርህ ወይ ያለህምን በትነህ ምናምን ልትሄድብስኩ ነው። የፍቅር መጨረሻ ወይም ከፍተኛ ደረጃ መስዋዕትነት ነው የሚባለው እዛ ጋር ነው። በቤተሰብ ስር የሆነ እነሱ መጀመሪያ ራስን በዲሲፕሊን ማስገዛት ራሱን የቻለ አንድ ነገር ከዛስ ጀርመንን ሄድክ ወይስ? ወደ ማሰልጠኛ ማከ ለመራ ባላይ የሆነ ጀርመን እና ምን ሆነ መሰለህ? ከዛ በኋላ አንድ ሸራ መኪና ውስጥ ከተቱንና በሸራ ተሸፍነውን ኤርፖርት ነው የምንሄደው ተብሎ ብንሄድ፣ አያልቅም ብንሄድ አያልቅም። መጨረሻ የት ገባን መሰለህ? ሁርሶ ማሰልጠኛ። ስንተኛ ዙር ማለት ነው? አርባ ሰባተኛ አካባቢ እና እዛ ገባን። ምንም ወጪ ያለ ስለዚህ፣ እዛ ህይወት በጣም ትልቅ ትምህርት አስተምሮኛል እኔ አንድ ዓመት ከስምንት ወር ምናምን እዛ ቀየሩም እና አርባ ሰባተኛውን አርባ ሰባት አርባ ሰባት እጩ መኮንን እና በሚገርሙ ሁኔታ በዛ ጊዜ ውስጥ ዘኪ ጭንባ እንደሚባል ደግሞ አንድ አቋቋም ከሜንስ ቤት ድስቶች እየሰበሰብኩ ምናምን ድራም ጌታ ሌሎች በሙሉ ደግሞ ከሌላ ከሌላ ይወጠው ከአየር ወለድ ከአየር ኃይል ምናምን የወጡ ልጆች ነበሩ። እና ከእነሱ ጋር እዛ ደግሞ በአንዱ ታዋቂ ሆነ። ጆክ ምናወራው እኛ ነን፣ ምንዘፍነው እኛ ነን። እና በጣም አስደሳች ጊዜ ነው የነበረው። እና ኤኒዌይ አዝ ኤንዶ ዘዴ ወጣው ከዛ በህመም ምክንያት ላስት ሚኒት ላይ በቃ ብዙ ባልሰራውም ወጣው። ወደ ግራር ተመለስኩ። ግራር እንደዚሁ እየሰራው በቃ አሁን ያለው ነገር በሙሉ እነዚህ ውጭ የሄዱት ጓደኞች ጭነቱ በዛ። ስለዚህ በቃ ሁሉም ነገር ይቅርብዬ። የሚገርም ነገር እንግዲህ ዘጠና ክፍልን እስከተወሰነ ጊዜ ብቻ ነው የተማርኩት ግን መጨረሻ ላይ በአስራ ሁለትን ጨርሼ ጥሩ ጤና ነበረኝ። እኔ እዚህ እንትን ላይ እስከምንመጣ ድረስ ካሬት እንትን ላይ እስከምንመጣ ድረስ ማለት ነው። ግን በቃ አዘንዶ ዘዴ ወሰንኩኝ ለመልቀቅ። ከዛ ወደ የጻፍኳቸው ግጥሞች እና ዜማዎች ነበሩ እና ቴዲ እነሱን ሰብስብ ና ከሰዎች ጋር አገናኘህ ና ካሴት አውጣ ምናምን ብሎ የነበር ማለት ነው። በዛ ሰዓት ላይ አቀጣይም አልነበረም። በቀጥታ እኔና ሁለት ጓደኞች ያሉ ሶስታችን ተያይዘን በሞያሌ ለመውጣት አስበን ነበር። በጣም ጥብቅ ነበር ያኔ እና እንደ ሞተኛ ጓደኛ ለምናውቀውና ያኔ ልናደርገው አልፈለግንም። ስለዚህ በጅጅጋ በኩል ወደ አስራ አንድ የፈተሻ ጣቢያዎችን የሶማሌ ድሪያ ለብሰን ከሶማሌ ሴቶችና ወንዶች ጋር በጭነት ተጭነን አስራ አንድ የፈተሻ ጣቢያዎችን በሙሉ አልፈን ሶማሊያ ገባ። ሶማሊያ ህይወት ምን ይመስል ነበር? ምን ያህል ጊዜ ቆየ? ስደት ህይወት እንደጀመረ ሶማሊያ ከመግባታችን በፊት ድንበር ላይ ምን እንደሆነ ልንገር። ፌርፌር የሚባል ቦታ ሰምተ እንደሆነ አላውቅም። ያውቋል አታውቋለህ? ጋዴንም በአብዛኛው አውቀዋል። ካለ ልምድ ማለት ነው። ያደግኩት እዛ ስለሆነ ው ፍርፍር፣ እዛኛው ጋዴን ውስጥ ደጋቡር፣ ቀብሪ ዳር የሚሳ በቃ እነዛም በሙሉ ነው ያልፍ ነው ፍቅሪ ውዴ አንቺ ፍርፍር ሽታ አንቺ ክርሉሚ በይደና ክረሚ ከሚሉ ዘፈን ነው ማቁ ፍርፍር እና እኛ፣ ልክ ልንታጠፍ ስንል ወደ ሶማሌ ድንበር፣ ከዛ የወፖ መኪና እየመጣ ነበር ወታደር ፖሊስ ነ ለትንሽ ልክ ታጥፎ ጎማ ወደ ዳር ላይ ነው እኮ አይገርምህም? እነሱም ቆሙ፣ እሱም ቆመ፣ ወረደ ሾፌሩ። ተሻገሯል ድንበር። ምን ያህል ፓወርፉል እንደሆነ ያንዴ ነው መስዋዕትነት የሚከፋልለት ብለህ እዛ ነው ። አዎ በጣም የሚገርም ናቸው፣ በቃ ያማምራሉ። ራሳቸው እነዚህ ሚሊተሪ ፖሊሶቹ ልብሳቸው ራሱ አተኳኮሱ ምናምን፣ በቃ በዱቄት ነው ያበራል። በቃ እና ሲሪየስ ነበሩ፣ ያገኙን፣ አለቀልን። ያ ነው በቃ። መጨረሻ ላይ ሶማሌው ሾፌር ወጣ ከዛ ነገረን። ከዚህ በኋላ ሶማሊያ ገብታችኋል፣ ማንም አይፈትሻችሁ ማለት እንዳለው ዝም ብለን መሄድ ሆነ በቃ። ምንም ፍተሻ ምናምን የለም። ሶማሊያ ስገባ ከተማው መገቢያ ጋር ቤተመንግስቱ ጋር ልክ ልንደርስ አምስት ኪሎ ሜትር ምናምን ሲቀረው ፍተሻ ነበረች እዛች ጋር። ያ ማለት የት ነው? ሞቃዲሾ፣ ሞቃዲሾ ገብተናል። እና ውረዱና ተፈተሹ ሲባል ከመውረዱ በፊት ጓደኛችን ከውስጡ ከኪሱ መታወቂያ ወደቀ እና የአዲስ አበባ ዩኒቨርሲቲ ተማሪ ነበር። ሶማሊያ አየሁ የሚያነበው ነገር አይደለም እዚህ ውስጥ አበሻ አለ ምናምን አለ ብቻ በግምት እና ውረድ ምናምን አሉ። እሱ ሲወድ እኛም ተከትለን ወረድ፣ በቃ አንድ ላይ ነ ተወረደ አብረን ተከትለን ወረድን። ከዛ በኋላ ሀንጌሽ የሚባል ቦታ አለ። ሀንጌሽ ማለት የስደተኛ ማቆያ ነው፣ ጊዜያዊ ማቆያ። ትመረመራል። ብዙዎቹ እዛ ላይ የነበሩ መርማሪዎች ምናምን ኢትዮጵያኖች ናቸው። ማለት የአርሲ ከባሌ፣ ከኢሉባቡር ምናምን የመጡ እነሱ ናቸው። ወደኋላ ስቴድ ማለት እነሱ ናቸው ቢጠይቁን የነበረው የስራ ፍቃድ ምናምን እናገኘው በዛ በኩል ነው። እና ወደ ዩኤን ማስተላለፍ ነበረባቸው። በቃ ከዛ በኋላ ዩኤን ላይ ስንተላለፍ የራሳችንን ህይወት እኛ መምራት ነበረብን። የሶማሊያ ስደት ህይወት ምን ይመስል ነበር? የሶማሊያ ህይወት በጣም የተለየ ነው ከኢትዮጵያ። ህዝቡ የዛሬን ነው የሚኖረው፣ ስለ ነገ አይጨነቅም። በሆዱ የሚይዘው ነገር የለም። ፊት ለፊት ነው የሚናገሩ፣ ልክ እንደ ድሬዳዋ ሰዎች ማለት ነው። ከዛ ውጪ ይሉኝታ ምናምን የሚባል ነገር የለም። በቃ ያሰቡትን ነገር ማድረግ አለባቸው። ደጎች ናቸው ከወደዱ መጥፎ የምታስብ ከሆነ ያውቃሉ። እና እኛ እዛ ስንሄድ አንዳንዶቹ እሑድ እሑድ እንትን ሄዱ ነበር ኤርፖርት። አበሻ ሲለያይ እኔ ለማለት ሲላቀስ እኔ ነው ሚሉት። ምክንያቱም አበሻ በየጊዜው ካናዳ፣ አሜሪካ ምናምን በየጊዜው ይሄ ነበር እዛ ያለ ስደተኛ። ሁለት አይነት ስደተኛ ነው ያለው። ሸለምቦት የሚባል ቦታ አለ። በጦርነቱ ኢትዮጵያ ውስጥ ከኢትዮጵያ ወደዛ የገቡ ገበሬዎች ናቸው ብዙዎቹ። እነሱ ለብቻ ናቸው። የከተማዎቹ ስድስት መቶ ነን እንታወቀው በየጊዜው አሜሪካ ምናምን መሄድ ኖርማል ነው በቃ ምንም እንትን አልነበረም። እና ሶማሌዎቹ እዛ ሄዶ ትንሽ ሙድ ይዛሉ። በቃ አበሻ ተላቅሶ የሚለያዩ አሁን ምን ይሁን ብለህ ነው የምታላቅሰው ምናምን እልሀል። የእሱን ድል ለእኔ ካላደረገ ምናምን ብለህ የምታለቅሰው ወይስ ምንድን ነው? እኛ የምናለቅሰዋል ልጃችን ቻይና ወይ ራሽያ ሴት ነው ምክንያቱም ብር አይልቅም። ይሄ ወደ አዱኛ ነው የሚሄዱ፣ ምንድን ነው የምታለቅስበት? እና እኛ ቤት ተከራየን ያው የመጀመሪያውን ጊዜ ቤት ትከራይተን እምራ ይከፍለናል፣ ግን ጊዜዋ እያሳሰበች መጣች ማለት ነው። ስራም እየፈለግን ነው። ስደተኛው በጣም ይረዳዳል። የዘር የሃይማኖት ምናም ችግር አልነበረበትም፣ የፖለቲካ ችግር አልነበረበትም። ስደተኛው የሚገርም ግን፣ ከተማ ውስጥ በሙሉ ኦፖዚሽን የነበሩት ፓርቲዎች በሙሉ ልክ መንግስት ደርግ ሲወር የገቡት በሙሉ በአብዛኛው እዛ የነበሩ ናቸው። አያስገድዱህም፣ ፓርቲያቸውን በግድ እንድትቀላቀል። ኦፊሳቸው መሄድ ትችላለህ ያለፈውን ሳምንት ጦርነቱ ላይ ያሳየዋል። አንዳንዶቹ እና ግን ለምሳሌ ዓመት በዓል ሲሆን ዝግጅት ሲደረግ ሀገር ቤት ስልክ ላይ ያስደውሉ ይችላሉ በነጻ። ቤተሰብ ህዛፍ ድግስ ያደርጋሉ። ከዛም ገዚም ትሄዳል። የራሰንት ነው ከዛ ሰው እንዴት ወጣቸው ከሶማሌ ሞቃዲሾ ሰዓት ነው ጣፊት ገና ብዙ ነገር አለ እኮ ምን ተፈጠረ? በቃ ቤት ምናምን ኪራይ ኦልሬዲ ሊደርስብን ሆነ የመጨረሻው ሰዓት ላይ ማለት ነው። እና ስራ እያፈላለግን እያለን አገኘሁኝ አንድ የአስተማሪነት ማለት ነው። ቋንቋ እንግሊዝኛ ነው ታስተምረው እና ሰውዬው የአየር መንገድ ኃላፊ ነው። እዛ ማስተማር ጀመርኩኝ። እንደገና ደግሞ የቤት ኪራዩንም ያው እያሳሰበኝ ስለነበረ ቀድሞ እንዲሰጡኝ ምናምን ብያቸው ነበር። እና ይህ በእንዲህ እንዳለ አንድ አርብ ቁጭ ብለን ማለት ነው ምን እንሰማለን? የሙዚቃ ድምጽ ተያየን፣ ሶስታችንም። ከዛ የቤቱን አከራይ ልጅ ጠየቅን፣ ምንድን ነው? የፖሊስ ባንድ ነው፣ በየሳምንቱ ጨዋታ አሉ። ተነስተን ካልሄድና ተነስተን ሄድን፣ ህዝቡ ውስጥ ሄድን፣ ውስጥ ግጥም ውሏል። እና የመጨረሻ አንድ ዘፈን የቀረው እዛ የኪቦርድ የሚጫወተውን እኔም ሙዚቀኛ ነኝ አልኩት። ወላሂ አለ አበሻ ናት። ከዛ ማይኩን ተቀብሎ መቱም አንድ ሐበሻ ዘፋኝ መጥተዋል። ሰው ቁጭ አለ። ከዛ በኋላ እኔ አንድ ዘፈን ማቀዋላል ምንድንነው ምናም ስለ ያሪ ቢራን ቶሌ ቶሌ ዜማ እንዴ ነው ሄደው ቶሌ ቶሌ ያሜጊ ረዳሪ በያ ዝንጅቢኔ ያሸጊ ብርቱክ ወያ تولي تولي أميكي رداري بيا سنجيبيني يا شقي أنو ويا يا شاكي مالكو تابا جلا والفوت أني إيبانا تور بارو تولي تولي يا ميكي داري بيا سنجي بينا شكي بلدي کو ويا تولي تولي يا ميكي داري بيا

ራሱ ፖሊስ በአንዱ ጠየቀኝ ማለት ነው፣ አብሬያቸው እንድሰራ ማለት እና አብሮኝ የነበረ የኛ የቤታችን አከራይ ልጅ ስለነበረ እኔ ነኝ ዋስ፣ እኔ እነግርሃለሁ አዘገጃቸዋለሁ ምናምን አለ። በቃ እሱም በጣም በእኔ ፍራውድ ሆነ። ሰው በጣም ደስ ነው። ወደ ቤት ሲሄድ ቤታችን ከዛ ኦልሞስት አምስት ኪሎ ሜትር ምናምን አትሆንም። አጃቤ በጣም ብዙ ነበር። ሳይታሰብ በአምስት ደቂቃ ዘፈን ቤት ኪራዩን ከፈልን እንደገና፣ ሌሎችም ጓደኞችን ስራ ያገኙ እንደዚሁ ማስተማር። ከዛ ወደ ሄዳችሁ ከሶማሌ ነገሮች በጣም ሰፊ ናቸው፣ ግን ለማሳጠር ያለውን ነገር ምንድን ነው የሆነው? ከሶማሊያ እንግዲህ እርስ በርስ ጦርነቱ ተጀምረ። እኛ ደግሞ ጣሊያን ሀገር ለመሄድ ፓስፖርት ምናምን ሊሰራልን ነበር፣ በአንዱ ሊሄድ በእርስ በርስ ጦርነት እኔ ሀገር ሲፈርስ አይቻሉ በዓይኔ እርጉዝ ስትደፈር፣ ህፃናት ሲገደሉ፣ በዘር ላይ ተነስቶ ሲተላለቅ፣ ሬሳ መንገድ ላይ ሞልቶ፣ በቃ የሰው ልጅ ህይወቱ ርካሽ በሆነበት ሁኔታ ላይ ወድቆ የትም የሚቀርበትን ሀገር አየሁት፣ ሶማሊያ ውስጥ ነው። እኔ መቼም ቢሆን ኢትዮጵያ ላይ እንዳይደርስ ጸልያለሁ። እንደዚህ ዓይነት ነገር አይመጣም ብዬ ነው ማስበው። ፈጣሪ ያለበት ሀገር ላይ ሆነች። እኔ በዛ ምክንያት ኦልሬዲ ወጥ፣ የውጭ ዜጋ እናንተ ናቸው ችግር የፈጠራችሁት ምናምን ብሎ ልክ እንደዚህ አቀባብሎ ሌለኝ ሲል ከኋላ ወራ ወራ ይለዋል አንደኛው። እንዳትመጣ አሉ መጣ። እኔ ዘፈን አድናቂ ነኝ ምናምን አለ። የእኛም ባንድ ያውቀዋል እሱ። ሰውዬን አዳነኝ። መንገድ ላይ ብዙ ጓደኞቻችን አልቋል። ሽፍታ የገደላቸው አንበሳ የበላቸው። የኔም የልጄ ናት፣ ይሄ ችግር ደርሶባታል። ወጣ መረዳ ብዙ ታርግ ያለ ነገር ገር ፍሬንድ ላይ ነች። እኔ አቅማ እርግዛ ነበር መጨረሻ ላይ ነገረችኝ እና ልትወር እርጉዝ ነበረች። ከነቤት ሰዎች ሽፍታ ነው የገደላቸው። እና ሊቦ ይገባን ሊቦ ይገብተን። ከሊቦ በኋላም ተፈጠረ። በረሃ ነው የሻገተ በቆሎ ምናምን ነው በላው። ኒሜ ውሃ የለም። አህያ ከላይ እየጠጣ እኛ ከታች እየጠጣ ነው በጣም ወባ በሽታ በጣም ከባድ ነው። እኔ ከልዩ የተነስተን መርሳ ቤት የሚባል ቦታ መሄድ አለባቸው ተባል ጋሪሳ የሚባል ከተማ አረፍን። ኬንያ ውስጥ ነው ያለምንም ችግር። ከዛ በኋላ ወደ እንትን ገባን። መርሳ ቤት የኢትዮጵያ የመጨረሻዋ ድንበር ነች። ከዛ ወደ እንትን ገባን። ሞምባሳ ከኢንተርናሽናል ሬድ ክሮስ እና ኬንያ ሬድ ክሮስ ጋር ዘን እድል መጣ። የውጭ እና ዴንማርክ ንዴት አንደኛው ማለት ነው። በመጨረሻ ካናዳ ተገኘ እሱ ማለት ነው ኒውዚላንድ እድል መጣ። አንድ ላይ የተያያዘ ነው። ወደ ኒውዚላንድ ገባን ማለት ነው። የድምፃዊ ኤልያስ ግለ ታሪክ በዚሁ አልተገታም። የኒውዚላንድና አውስትሬሊያ ህይወቱን አሰናስለው በቀጣዩ ክፍል ይቋጫል። እያደመጡ የነበረው የኤስፔስ አማርኛ ፕሮግራምን ነበር።